የኦሮሞ ነጻነት ግንባር ኦነግ ዛሬ አዲስ አበባ በሚገኘው ጽህፈት ቤቱ በወቅታዊ ጉዳይ ላይ ለብዙሀን መገናኛ መግለጫ ሰጥቷል። በተለያዩ የኦሮሚያ ክልል ከተሞችና ዞኖች በተለይም በኦሮሚያ ልዩ ዞን በሰበታ አዋስ፣ ለገጣፎ፣ ቡራዩና ሌሎች ሀያ ስድስት ከተሞችና በሰባት ዞኖች ውስጥ ያሉ ድርጅቱ ያሰለጠናቸውና በትክክልም አባሎቼ ናቸው ያላቸው ሶስት መቶ ሀምሳ ሰዎች ታስረውብኛል ይላል ጸሐይ ዳምጠው ተከታትለዋለች። የኦሮሞ ነጻነት ግንባር ኦነግ ትጥቁን ፈትቶ በሰላም ለመታገል ወደ ኢትዮጵያ ከገባ አንድ ዓመት ከአምስት ወር ሲሆን ለ2012 ሀገራዊ ምርጫ ለመወዳደር ከምርጫ ቦርድ እውቅና አግኝቶ ለምርጫ ዝግጅት ከጀመረ ገና ሶስት ወር መሆኑ ተገልጿል። ድርጅቱ ለሰላማዊ ትግል ከሀገሪቱ መንግስት ጋር ተነጋግሮ በስምምነት ወደ ሀገር መመለሱን የጠቀሱት የኦነግ ስራ አስፈጻሚ አባል እንዲሁም የባህልና ማስታወቂያ ኃላፊ አቶ ሚካኤል ቦራን መንግስት ቃሉን አጥፏል ብሏል። ግንባሩ አባሎች እና ደጋፊዎች በጅምላ እየታሰሩብኝ ነው ሲል ለብዙሀን መገናኛ ገልጿል። እስሩ እየተፈጸመ ያለው በኦሮሚያ ፖሊስ እንደሆነም የግንባሩ የፖለቲካ መኮንንና የወጣቶች ጉዳይ ኃላፊ አቶ ለሚቤኛ አስረድቷል። በዚህ አንድ አመት ከአምስት ወር ውስጥ የተለያዩ በተለይ ደግሞ ኦሮሚያ ውስጥ ችግሮችን አሳልፈናል። በቅርብ ጊዜ ደግሞ ኦሮሚያ ውስጥ የከፋ ችግሮች ይስተዋላሉ። ከዚህ ውስጥ አንደኛው የጅምላ እስር ነው። ሁለተኛ ንጹን ዜጎችን በግፍ የመግደል፣ ሶስተኛ ህዝብን ነጥሎ የኮሚኒኬሽን የኢንተርኔትና የስልክ አገልግሎት ማቋረጥ፣ ተማሪዎችን ያለ ወንጀላቸው ከትምህርት ገበታቸው ማባረርና ኮማንድ ፖስት የተለያዩ የሀገራችን ክፍሎችን በኮማንድ ፖስት ስር የማስተዳደር ሁኔታ በስፋት እየታየ ይገኛል። ኦነግ አባሎች የታሰሩብኝ ባለ ጉዳይ ላይ የኦሮሚያ መንግስት ቃል አቀባይ አቶ ጌታቸው ባልቻ ተከታዩ መልስ ሰጥቷል። እንደሚታወቀው በሀገራችን የተፎካካሪ ፖለቲካ ፓርቲዎችና የተለየ አቋም ያላቸው አመለካከት ያላቸው ህብረተሰብ ክፍሎች በሀገራችን ውስጥ በነጻነት መንቀሳቀስ እንዲችሉና የእርቅና የአንድነት የሰላም ጥሪ ተደርጎላቸው በተለየ መልክ የራሳቸው ሀሳብ ያላቸው ፓርቲዎችና ግለሰቦች ወደ ሀገራቸው ተመልሰው መንቀሳቀስ እንዲችሉ መንግስት ከ ከተፈቀደ በኋላ የተለየ አመለካከት አላቸው በሚል መነሻና የተፎካካሪ ፓርቲ አባላትና ደጋፊዎች ናቸው በሚል በሀገራችን የሚንቀሳቀስ ፓርቲ በፓርቲ ደረጃ እና በአባላቸው ላይ ተፎካካሪ ፓርቲ አባላት በመሆናቸው እና ደጋፊ በመሆናቸው የሚወሰድ የህግ እርምጃ የለም፣ ህጋዊ እርምጃ የለም። ወንጀል ተጠርጥረውና በተጠረጠሩበት ወንጀል ደግሞ ፖሊስ ሊያጣራ በቁጥጥር ስር የዋሉ ሰዎች ሊኖሩ ይችላሉ። እስከ ዛሬዋ ዕለት ድረስ በኦሮሚያ ክልል ሰባት ዞኖችና ሀያ ስድስት ከተሞች ሶስት መቶ ሀ ሃምሳ አባሎቹ ደጋፊዎቹ፣ እና ሌሎች ወጣቶች መታሰራቸውን በመግለጫው አክሏል። ከነዚህ ውስጥ የአንድ መቶ ሰባ አራቱ ስም ደርሶኛል ስልም ዘርዝሯቸዋል። የምዕራብ እና ደቡብ ኦሮሚያ አካባቢዎች ሕጋዊ መሰረት በሌለው እና የቀን ገደብ ባልተቀመጠለት ኮማንድ ፖስት እየተዳደሩ ይገኛሉ ያሉት አቶ ለሚ የአካባቢዎቹ በኮማንድ ፖስት መተዳደር ነዋሪዎቹን ለግድያ ዝርፊያ፣ አስገድዶ መድፈር እና ሌሎች ወንጀሎች አጋጥሟቸዋል ስል ተናግሯል። የሚደረገው እስራት፣ ግድያ፣ አስገድዶ መድፈር፣ ዝርፊያ፣ ህዝቦችን ማፈናቀል፣ ንብረት ማውደም እና የተለያዩ ወንጀሎች እየደረሱ ይገኛሉ። የኮማንድ ፖስት ችግር በተጨማሪ በቅርብ ጊዜ ደግሞ በጅምላ እስር በአዲስ መልክ ተጀምሯል። በዚህ ጉዳይ ላይ የኦሮሚያ ቃል አቀባይ አቶ ጌታቸው ባልቻ መልስ ሰጥቷል። የሀገራችን በአንዳንድ አካባቢዎች በተፈጠረው የጸጥታ ችግር መንግስት የጸጥታን የማስከበር ስራ እና የህግ በላይነትን የማስከበር ስራ እንደሚሰራ ባለፈው ሳምንት ግልጽ የሆነ መግለጫ ተሰጥቷል። ከዚህ ወደዚህ የተሰማራ የጸጥታ አይን ምን አይነት ጥንቃቄ ሊያደርግ እንደሚገባ እና በምን አይነት ክትትል ውስጥ እንዳለ በአጠቃላይ መረጃ ለመስጠት ሞክረናል። አሁን ባለን መረጃ ችግሮቹ መኖራቸውን በእርግ ቀኝነት መናገር ይቻላል። ሁ የሚጎዱ ሰዎች ሊኖሩ ይችላሉ። ሲብል ሊጎዱ ይችላሉ። በመንግስትም ይሁን በሌላ በሸመቀው ሀይል ችግር ሊከሰት ይችላል። ይህንን አጣርቶ ግልጽ የሆነ የት ነው እርምጃ የተወሰደው እነማና ላይ ነው የተወሰደው ማነው የወሰደው የሚለው ነገር ተጣርቶ በእጃችን ሲገባ ብንናገር ጥሩ ይሆናል ብዬ ነው የሚገምተው። በመንግስትም አካል ይሁን በሌላ አካል የተፈጠረ ችግር ካለ እርምጃ የሚወሰድበት ሁኔታ ይኖራል ብዬ እጠብቃለሁ። በምዕራብና ቄለም ወለጋ አካባቢዎች የስልክና የኢንተርኔት አገልግሎት ከተቋረጠ ከአንድ ወር በተኩል በላይ እንደሆነ የግንባሩ ባለስልጣናት በመግለጫው ላይ ተናግረዋል። በሀገሪቱ አጠቃላይ ምርጫ ለማድረግ ዝግጅት እየተካሄደ ባለበት በአሁኑ ወቅት የነገሮቹ መክፋት አሳስቦኛል ስልም ኦነግ በመግለጫው ጠቅሷል። በመግለጫው ላይ የመፍትሄ አቅጣጫ ተብሎ ጠውን ድርጅታቸው ያስቀመጠውን የኦነግ የፖለቲካ መኮንን አቶ ለሚ ተናግረዋል። መንግስት ለችግሩ አስቸኳይ መፍትሄ እንዲሰጥ የኢትዮጵያ ሰብአዊ መብት ኮሚሽን ደግሞ በኦሮሚያ የተለያዩ አካባቢዎች እየተፈጸመ ያለው የመብት ጥሰቶችን አጣርቶ መረጃ ለህዝብ ይፋ እንዲያደርግ ጠይቋል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።